ኢንስታግራም ገጹ ላይ ኢስሐቅ የጻፈው ነገር ኒውካስሎችን አሳዝኗል። ደጋፊዎች ደግሞ ሰሞኑን ጠልተውታል፣ አንቅረው ተፍተውታል። የበለጠ እንዲጠሉት የሚያደርግ ከአቋሙ ዘንበል እንዳላለ ማረጋገጫ የሰጠበት መግለጫ ነበር። እንዲህ ይላል። በረጅም ጊዜ ለረጅም ጊዜ በዝምታ ስቆይ አለ። እኔ በዝምታ ስቆይ ሌሎች ሲናገሩ ቆይተዋል ዝምታዬ ሌሎች የፈለጉትን እንዲናገሩም ፈቅዶላቸዋል። ከመጋረጃ ጀርባ ስምምነት ላይ የተደረሰበት እውነት እያለ አለ። ይህንን እያወቁትም ሌላ ነገር ሲናገሩም ሰንብተዋል። እውነቱ ይሄ ነው። ቃል ነበር፣ ፕሮሚስ ተገብቶልኝ ነበር ይላል። ቃል ነበር። ክለቡ ግን ለረጅም ጊዜ አቋሜን ያውቃል። ዳሩ ግን አሁን ገና እንደተፈጠረ አድርጎ ማቅረቡ አሳሳች ነው። ቃል ካልተፈጸመ፣ እምነት ከጠፋ ግንኙነት ሊቀጥል አይችልም። አሁን ነገሮች ለእኔ በዚያ ሁኔታ ላይ ናቸው። ለውጥ አለ። አሌክሳንደር ኢሳቅ ሲቀጥል በማህበራዊ ሚዲያ ልጥፉ ላይ ለውጥ አለ። ለእኔ ብቻ ሳይሆን ለሁላችንም ጠቃሚ የሚሆነው ለዚህ ነው። ለውጥ ብሎታል። እንግዲህ አንድምታው በኒውካስል ዩናይትድ አሁንም መቀጠል አልፈልግም ነው። አሁንም ሀሳቤን አልቀየርኩም። አሁንም ልቀቁኝ ነው። አሁንም ጥቅሙ ለእናንተ ብቻ ሳይሆን ለእኔ ብቻ ሳይሆን ለእናንተም ነው ነው። አሁንም ቃል አልተከበረልኝም ነው። ቃል ስላልተከበረልኝ እምነት ጠፍቷል፣ አላምናችሁም ነው። ቃል ካልተከበረ ካላመንኳችሁ ደግሞ የእኔና የእናንተ ግንኙነት መቀጠል የለበትም የሚል ጠበቅ ያለ አቋም ነው። እስከ ዛሬ ድረስ ሌሎች ያውሩለታል እንጂት አሌክሳንደር ኢሳክ በአደባባይ ወጥቶ የተናገረው የሰጠው ቃለ ምልልስም የለም። በውስጥ አዋቂዎች በኩል ሚዲያዎች ምን እየተፈጠረ እንደሆነ ሲዘግቡ ቆይተዋል። እየተፈጠረ ያለው ነገር ምንድን ነው ለሚል በሚልም ለአሰልጣኙ ለቀረበው ጥያቄ ኤዲሃው እንዲሁ መልስ እየሰጡ